ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል፣ የጋቢና ቪዮ አድማጮች የዛሬ አርብ ጥቅምት 26 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ከምትሰሟቸው ጥንቅሮች መሀል ማህበራዊ መገናኛ ሚዲያዎችን ለበጎ ዓላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ የሽልማት ስነ ስርዓት ሊካሄድ ነው። የዜጎችን ማንነት በስነ ምግባርና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአእምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን። ጣና ሽልማት የተሰኘውና የፊታችን ጥቅምት 21 ሊካሄድ የታሰበውን የሽልማት ስነስርዓት አስተባባሪ ደምስ አያሌውን የሰማችሁት የምሽቱ እንግዳችን ነው። የመከላከል ስራው እንግዲህ በሰውም ተሽከርካሪ ላይ በተገጠመ ራይዝ መርጫም በአውሮፕላንም እየተረጨ ነው። ቀደም ሲል የሰማችሁት ደግሞ የግብርና ሚኒስትር ዴታውን ዶክተር ማንደፍሮ ንጉሴን ነው። በኢትዮጵያ የተከሰተውን የአንበጣ መንጋን ለመከላከል በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ እርብርብ እንዲያደርግ ጥሪ ቀርቧል። የዚህን ሰፋ ያለውን ዘገባ በምሽቱ እናሰማችኋለን። አብራችሁን ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ ስመኝች። ትናንት ሐሙስ ማታ በየበኩላቸው የመራጭ ጥያቄዎች የተስተናገዱባቸው መድረኮች ላይ የቀረቡት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተፎካካሪዎች ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬ የምረጡኝ ዘመቻቸውን ቀጥለዋል። ሚስተር ትራምፕ ድጋሚ ለመመረጥ ወሳኝ ተደርገው ወደሚወሰዱት ፍሎሪዳና ጆርጂያ ክፍለ ግዛቶች ሲያመሩ፣ ጆ ባይደን ደግሞ ወደ ሚሽጋን ይጓዛሉ። ማሊ ውስጥ በቅርቡ በእስረኛ ልውውጥ ሁለት መቶ ጂሃዳውያን መለቀቃቸው ያሳሰባቸው መሆኑን የመብት ቡድኖች አስታውቀዋል። የማሊ መንግስት በሀገሪቱ ሰሜናዊ አካባቢ በሚንቀሳቀሰው የአልቃይዳ ደጋፊ አማጺ ቡድን የታገቱ አራት ሰዎችን ለማስለቀቅ ሁለት መቶ ታጣቂዎችን ፈጥቷል። ያስለቀቃቸው ታጋቾች አንድ ፈረንሳዊ የረድኤት ሰራተኛ፣ ሁለት ጣሊያናውያንና አንድ የማሊ ታዋቂ ተቃዋሚ መሪ ይገኙበታል። የመብት ቡድኖቹ የታጋቾች መለቀቅ ጥሩ ሆኖ ነገር ግን ያ ሁሉ ተጠርጣሪ አሸባሪ መፈታቱ ሀገሪቱን ወደ ባሰ አለመረጋጋት ይከታል፣ የፍትህ ስርዓቱንም ይጎደዋል ብለዋል። የጊኒ መራጮች የፊታችን እሁድ ፕሬዚዳንታዊ ምርጫ ያካሂዳሉ። የ ሰማንያ ሁለት ዓመቱ ፕሬዚደንት አልፋ ኮንዴ አወዛጋቢ በሆነ መንገድ እየተወዳደሩ ሲሆን የእሁዱ ምርጫ ሶስተኛ የሥልጣን ዘመን ይገባቸው እንደሆነ የሚወስን ይሆናል። በአይቬሪ ኮስት ደግሞ በቅርቡ ከሚካሄደው ፕሬዚዳንታዊ ምርጫ ሁለቱ ዋና ዋና እጩዎች ራሳቸውን አግልለዋል። ደጋፊዎቻቸው ምርጫውን እንዲያሰናክሉም ቀስቅሰዋል። እንደ ኤሮፓያን አቆጣጠር ጥቅምት ሰላሳ አንድ ከሚካሄደው ምርጫ ራሳቸውን ያገለሉት የቀድሞ የሀገሪቱ ፕሬዚደንት ሄንሪ ኮናን ቢዲዮ እና የቀድሞ ጠቅላይ ሚኒስትር ፓስካል ኢንግዌሶ ናቸው። ሁለቱ ከውድድር የወጡት እጩ ተፎካካሪዎች ፕሬዚደንቱ በምርጫው ሂደት እጃቸውን አስገብተዋል ሲሉ ይከሳሉ። ፕሬዚደንቱ ለሦስተኛ ጊዜ ለውድድር መቅረባቸው ሕገ መንግሥቱን የጣሰ ተግባር ነው በሚል የሚካሄደውን ተቃውሞ እንደሚደግፉም አስታውቀዋል። ሀብታሙን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳ ነው ፕሮግራም እንለፍ። የኢትዮጵያውያን ወጣቶች የማኅበራዊ መገናኛ አውታሮች አጠቃቀም አሁን አሁን ላይ ትችቶቹ እየቀረቡበት ነው። ብዙዎች ከበጎ አጠቃቀሙ ይልቅ ጎጂ ገጽታው እየጨመረ ነው በሚል ይሞግታሉ። ይህን ቅሬታ ለመቀነስ ማህበራዊ ሚዲያዎችንም ለበጎ ዓላማ የሚያውሉ ወጣቶችን እውቅናና ክብር ለመስጠት ያቀደ የሽልማት ስነ ስርዓት የፊታችን ጥቅምት ሀያ አንድ ይደረጋል። የዚህ ሽልማት አዘጋጅ የሆነው ጣላ ሽልማት የተሰኘ ድርጅት መስራችና አስተባባሪ ደምስ አያሌውን ሀብታሙ ስዩም አመሻሹን አነጋግሮታል። ቆይታቸው ጣና ሽልማት ለመጀመር ምክንያት የሆኑ ጉዳዮችን ደምስ ከሚያስረዳበት ይጀምራል። እሺ አመሰግናለሁ እንግዲህ እንደሚታወቀው የኢትዮጵያ የማህበራዊ ሚዲያ አጠቃቀማችን ገና ጀማሪ እንደመሆናችን መጠን በተለይ የሌላው አለም ርቆ ነው የሄደበት ዘመን ላይ ደርሰናልና የማህበራዊ ሚዲያ አጠቃቀማችን ግን በአንድ በኩል መጥፎ ጎኑ የሚታይበት ስለነበረ በተለይ የስነ ምግባር ጉድለቶችን ባየን ጊዜ ከሞራል ከሰብእና ከታሪክ ያፈነገጡ ሁኔታዎችን ምስሎችን፣ ጽሁፎችን ባየ ጊዜ ለምን ወደ መልካም ነገር የሚሰሩ ፖስት የሚያደርጉ፣ ፎቶግራፍ የሚለጥፉ፣ ተንቀሳቃሽ ምስል የሚለቁ እውቅና ብንሰጥ፣ ወደ ወጥነት ወደ በጎ ነገር እንዲመለስ ብናደርግ አንድ ፕላትፎርም ቀርጠን ጣና ሶሻል ሚዲያ ዋርድ የሚል የሽልማት ዝግጅት አዘጋጀን። ዋናው ዓላማችን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ወደ መልካም ጎን እንዲመጣ ከማሰብ ነው። ሽልማቱ የሚሰጥባቸው ዘርፎች የትኞቹ ናቸው? አሸናፊዎችስ በምን መልኩ ነው የሚለዩት? እንግዲህ ዘንድሮ ለአራተኛ ጊዜ የምናዘጋጀው ሲሆን ከዚህ በፊት የመጀመሪያው አስር ዘርፍ ቀጥሎ በአስራ ስድስት በሶስተኛ ደግሞ በሀያ አንድ ዘርፎች እውቅናና ሽልማት ሰጥተናል። በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ፣ በጤና መረጃ ዘርፍ፣ በሳይንስና ቴክኖሎጂ ዘርፍ፣ በታሪክ ዘርፍ፣ ጣና ሐይቅና አካባቢ ልማት ዘርፍ እንዲሁም ሌሎች ዘርፎች በርካታ ዘርፎች ያሉት የሽልማት ዝግጅት ነው የነበረው። በዚህ ዓመት ግን ዓለም ላይ የተከሰተውን የኮቪድ አስራ ዘጠኝ ወይም ኮሮና በሽታ ምክንያት በማድረግ ትኩረት ለጤና ትኩረት ለጣና በሚል ዘርፎችን በመቀነስ በአምስት ዘርፎች እውቅና እንሰጣለን። በተለይ በጤናው መረጃ ዘርፍ ላይ አምስት ዘርፎች ሲሆኑ አንደኛው ደግሞ በጣና ሐይቅ ላይ በተከሰተው የመጤ አረም እንዲሁም ብዝሃነቱ ላይ ታሪኩ ላይ ማህበራዊ ሚዲያን በመጠቀም መልካም ጎን ለማህበረሰቡ መረጃን በፍጥነት በማስረግ እንዲሁም ተንሸራሻሪ ወይም ተራማጅ ሀሳቦችን የሚያቀርቡትን እውቅናና ሽልማት የሚሰጥ ነው። ጣና ሽልማትን የመሰሉ መዘጋጀታቸው በተለይ ለወጣቶች የሚኖሩ ፋይዳ ምንድን ነው ትላለ? እንግዲህ ወጣቶች እንደሚታወቀው የሀገር ተረካቢዎች ናቸው እና ሁሉም ወጣት በተለይ የኢትዮጵያዊነትን ባህል ታሪክ ትውፊት በጠበቀ መልኩ ማህበራዊ ሚዲያውን በመጠቀም ያለውን እውቀቱን ለሚቀጥለው ትውልድ ማሸጋገር አለበት ብለን እኛም እንደ ዓላማ እንደ ግብ የምንቆጥረው ጊዜ ላይ ነው የደረሰው እና በተለይ የኢትዮጵያ ወጣቶች ማህበራዊ ላይ አጠቃቀማቸውን ለበጎ ተግባር፣ ለአእምሮ ማበልፈጊያ፣ ለሰብአዊነት፣ ለኢትዮጵያዊነት የዜጎችን ማንነት በስነ ምግባር እና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአእምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን። እንግዲህ ደምስ፣ በተለይ በአማራ ክልል ውስጥ በቀደመ የአማተር ኪነ ጥበብ እንቅስቃሴ ትታወቃለህ። ከጣና ሽልማት ባሻገር ደግሞ የቴዲ አፍሮ ማርስ ከጠዋፍን በመሰሉ የቪዲዮ ስራዎች ውስጥ በአስተባባሪነት ሰርተሃል። የተለያዩ ሽልማቶችን ያሸነፉ አጫጭር ፊልሞችንም እንደምታሰናዳውቃለሁ ከዓመታት ተሞክረው አንጻር ልዩ ተሰጥቶ ያላቸውን ወጣቶች ለማበረታታት በቂ መድረኮች ተዘጋጅተዋል ብለ ታስባለህ? አመሰግናለሁ። እንግዲህ ገና ታዳጊ ሀገር ነው። በተለይ ላይ በደሀ ሀገራት ያለን ህዝቦች እንደመሆናችን መጠን የሚመለከታቸው አካላት በተለይ የመንግስት አካላት የአፍሪካ ዩኒየን፣ ሌሎች እርዳታ ወይም የሚሰጡ አካላት በተለይ ወጣቶች ላይ መሰራት አለበት። ተሰጥኦ ያላቸው ወጣቶችን እንዲያድጉ፣ እንዲበለጽጉ ሀሳባቸውን በነጻነት አንሰራስረው ትውልድን በሚታደግ መልኩ መስራት የሚጠበቅባቸው ብዙ ሀሳብ ያላቸው ወጣቶች አሉ። ያን ሀሳብ የሚደግፍ የሚያበረታታ የመንግስት ተቋማት ሊኖር ይገባል የሚል ሀሳብ አለ። ለምሳሌ የፈጠራ ክህሎት ያላቸው ሀሳብ የሚያመነጩ ወጣቶችን የሚደግፍ ተቋም መመስረት አለበት የሚል ሀሳብ አለ። ያም በሀሳብ ብቻ ሳይሆን በገንዘብ በማቴሪያል እንዲሁም ሌሎች ሪሶርሶችን በመስጠት በምርምር እንዲሰሩ የሚያደርግ ተቋም መፈጠር አለበት የሚል ሀሳብ አለን። እንግዲህ ምናልባት ቅድም ወደኋላ ልመለስ እና የጣና ሶሻል ሚዲያ አዋርድ የዳኝነት ጥያቄ ጠይቀኝ ነበረ እና ይሄ ጥያቄ ምንድን ነው? መጀመሪያ እጩዎቹ ሲመረጡ ህዝብ ነው የሚመርጣቸው። ህዝቡ ጣና ሶሻል ሚዲያ አዋርድ ወይም በአማርኛ ጣና ሽልማት የሚል የፌስቡክ ገጽ አለን። በዛ ላይ በዚህ አመት ትኩረታችን ይሄ ስለሆነ ማንም ታደንቃላችሁ፣ ማንም ትወዳላችሁ፣ ማን እውቅና ቢሰጠው ትፈልጋላችሁ ብለን በኤሌክትሮኒክስ ሚዲያው ቀስቀሳ እናደርጋለን። በመጽሄቱ፣ በቪዲዮ እንዲሁም በሶሻል ሚዲያ ውስጥ በሁሉም አውታሮች እንቀሰቅሳለን። እጩዎቹን ይጠቁሙናል። ዳኞች አስር ዳኞች አሉ። በኢትዮጵያ ውስጥ የማይተዋወቁ ነገር ግን ትልቅ ፕሮፌሽን ውስጥ ያሉ የ ዩኒቨርሲቲ ምሁራን፣ የኮሚኒኬሽን ባለሙያዎች፣ ጋዜጠኝነትና የኪነጥበብ ባለሙያዎች እንዲሁም ሌሎች በዳኝነት ስራ የሰሩ ናቸው። እኒህ ዳኞች የተጠቆሙባቸውን እጩዎች ሊንክ በመግባት በአመት ውስጥ ምን መረጃ አጋርተዋል፣ በጎነቱ ምን ይመስላል፣ እንዲሁም ደግሞ ፎቶግራፉን ይጠቀማሉ፣ ግለ ታሪኩን ይጽፋሉ፣ የሚያስቀምጠው ጽሁፍ ወይም ፎቶግራፍ ምንጭ አለ ወይ እና ሌሎችም መፍሰርቱን በማካተት ከስልሳ ፐርሰንት ይወስዳሉ። አርባ ፐርሰንት ደግሞ የኤስኤምኤስ የሰባ አንድ አርባ ሰባት ቴክስት ላይ በማድረግ ህዝቡ ይመርጣል ማለት ነው። ሁለቱ ተደምሮ ውጤት በመስጠት የዓመቱ በተለያየ ዘርፍ እውቅናና ሽልማት ይሰጣል ማለት ነው። የጣና ሽልማት የመጪ ዘመን ግብ ምንድን ነው? ልንደርስበት ይገባል ስለምትሉት ህልም እስቲ አመሰግናለሁ። እንግዲህ የጣና ማህበራዊ ሚዲያ ወደ ተቋም እንዲሸጋገር ህልም አለን። ማህበራዊ ሚዲያ አጠቃቀም በታዳጊዎች ትምህርት ቤት ላይም በትምህርት ስርዓት ውስጥ እንዲካተት ትምህርትና ስልጠና እንዲሰጥ ትልቅ ፍላጎት አለን። የኢትዮጵያ ባህል ታሪክ፣ ትውፊት ለመጪው ትውልድ እና ለዓለም ለማስተዋወቅ ትልቅ ሚና እንዲኖረው ፍላጎት አለን። የወጣቶች የስራ እድል ፈጠራና ተያያዥ አለማ ለማስፈጸም የማሰረጫ ዘይቤ አድርጎ ለመጠቀም የተለያዩ ቴክኖሎጂ የሚሰሩ ወጣቶችን የሚያሰባስቡ ተቋም እንዲሆን ትልቅ ግብ እና አላማ አለን። በጣም አመሰግናለሁ። ደምሳ እያሌው ስለ ጣና ሽልማት ለአድማጮች ስላብራራህልን በጣም አመሰግናለሁ። መልካም ምሽት ይሁንልህ። እናም እንግዲህ ሚዲያው ላይ በእናንተ ፕሮግራም ላይ ለማህበረሰቡ መረጃውን እንዲደርስ ስለጋብዛችሁን በጣና ሽልማት ስም ከልብ እናመሰግናለን። ሀብታሙንና እንግዳውን የጣና ሽልማት አዘጋጅ ደምሳያ ሊሆን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ ከአማራና ቤኒሻንጉል ክልሎች መሪዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በቤኒሻንጉል ጉሙዝ ክልል የመተከል ዞን ውስጥ አልፎ አልፎ ከሚከሰቱ ችግሮች ውጪ አንጻራዊ መረጋጋት መስፈኑን ደግሞ የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት አመልክቷል። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እንዳሉት የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ውይይት ከተካሄደ በኋላ ዞኑ በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወስኗል። ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውንም ጥቃት መመከት የሚያስችል ስራ መሰራት እንዳለበት የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል። በዞኑ ሰባት ወረዳዎች ስልጠና የወሰዱ ነባርና አዳዲስ ሚሊሻዎችም ከጸጥታ አካላት ጋር ሆነው ሰላም ለማስፈን ይሰራሉ ብለዋል ኃላፊው። ዘጋቢያችን ናኮር መልካ የዚህን ዝርዝር ዘገባ ልኳል፣ ቀጥሎ ይቀርባል። የዛሬው ውይይት በቤኒሻንጉል ክልል በተለይም በመተከል ዞን የደረሱ ተከታታይ ጥቃቶችን ተከትሎ የመጣ ነው። የተወያዩትም ከአማራና ቤኒሻንጉል ጉሙዝ የክልል መሪዎችና የጸጥታ ኃላፊዎች ጋር መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ በተካሄደው በዚህ ውይይት ችግሮች መገምገማቸውንም አመልክተዋል። ያሉትን ችግሮች ፈትሸን የአካባቢውን ዘላቂ ሰላም ለማስጠበቅ የሚያስችሉ ቀጣይ አቅጣጫዎችን አስቀምጠናል ብለዋል። ጠቅላይ ሚኒስትሩ ዝርዝር ጉዳዮችን ግን አልጠቀሱም። በቤኒሻንጉል ጉሙዝ ክልል በንጹሐን ዜጎች ላይ የሚፈጸመው ጥቃት አሳሳቢነትም እንደቀጠለ ነው። በዚህ ክልል መተከል ዞን ሰሞኑን በተፈጸመ ጥቃት ለምሳሌ አስራ ሁለት ሰላማዊ ዜጎች ተገለዋል። የመተከል ዞን ከዚህ ጥቃት በኋላ ስላለበት ሁኔታ የጠየኳቸው የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ እንደሚከተለው አብራርተዋል። ቡድኖች እና ግለሰቦች ሲፈጥሩ የነበረው የጠጣ ችግር ማህበረሰብ ውስጥ የእርስ በርስ መጠራጠር እንዲፈጠር አድርጎታል። ይህን የተፈጠረውን የእርስ በርስ መጠራጠር ወደ ነበረበት ለመመለስ ደግሞ በዋናነት የህዝብ ግንኙነት ስራዎችን መስራት ያስፈልጋል የሚ የተቀመጠ አቅጣጫ አለ። ያን መነሻ አድርገን ያው የክልሉ ከፍተኛ አመራር እና የዞን የወረዳ፣ እንደዚህ በየደረጃ ያለው አመራር እስከ ታች ጎጥ እና ቀበሌዎች ድረስ በመውደቅ አሁን እየተፈጠረ ያለው የጠጣ ችግር ማህበረሰቡ አብሮነቱን አጠናክረው የሚመጣበትን ማናቸውም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰን በዛ መሰረት አሁን ያለው ያለ የነበረው አለመረጋጋት ተስተካክሎ አሁን ላይ ከሞላ ጎደል አንጻራዊ ሰላም አለ። በዞን ውስጥ አልፎ አልፎ የሚታዩ ችግሮች ሊኖሩ ይችላሉ። እነሱን ያው አሁንም ተከታታይ የሆነ የሕዝብ ግንኙነት ስራዎች ተጠናክረው ቀጥለዋል። በሁሉም አካባቢ የሚደረጉ ውይይቶች የሕዝቦችን አንድነትና አብሮነት ለማጠናከር እዛ አካባቢም በስጋት ለመውጣት ሲፈልጉ የነበሩ ግለሰቦችንም እዛው ለማረጋጋትና እዛው መደበኛ ስራቸው እንዲሰሩ የተደረገ ያለበት ሁኔታ አለ። ባለፈው መስከረም ወር የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በመተከል ተገኝተው ከከፍተኛ አመራሮች እና ከማህበረሰቡ ተወካዮች ጋር ውይይት አድርገው እንደነበር አቶ መለስ አስታውሰዋል። ከውይይቱ በኋላም የጸጥታ ችግሩን ለመቅረፍ ሁለት አቅጣጫዎች ተግባራዊ የተደረጉ መሆናቸውን አስታውቀዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ፌዴራል ብልጽግና ፓርቲ አመራሮችን በተሳተፉበት የክልላችን ከፍተኛ አመራሮች ባሉበት ለግልገለበለስ ከተማ ላይ አሁን እየተፈጠረ ያለውን የዞኑን ዘላቂ ሰላም እና አስተማማኝ ሰላም ከፍቶም ግያ ነጻ የሆነ አካባቢ ለመፍጠር ምን መደረግ አለበት የሚል ጅጠችን አካሂደናል። ከነዚህ ብይቶች ተነስተን እንግዲህ ሁለት አይነት አቅጣጫዎች የተቀመጡ አንደኛው አሁን ያለው የተስተዋለ ያለው የጸጥታ ችግር በዞን ውስጥ መደበኛ ህግ ማስከበር ደረጃ የሚቻል ስላልሆነ ለሶስት ወራት የሚቆይ ከመስከረም አስራ አንድ እስከ ሶስት ወር ለተከታታይ ወራት የሚቆይ ኮማንድ ፖስት ታውጇል። ሁለት አይነት ተግባራት ናቸው የሚፈጸሙ። አንደኛው ላይ መጀመሪያው ሶስት ወራት የሚቆየው ኮማንድ ፖስትር በተለያዩ ጊዜያት ጥቃት የሚፈጽሙ ቡድኖች እና ግለሰቦች በተለያየ መንገድ በዚህ ተግባሩ የተሰማሩ አካላትን ለህግ ማቅረብና የህግበትነትን ማረጋገጥ ነው። ሁለተኛው አቅጣጫ ደግሞ ጫካ ውስጥ ሸፍተው በየጊዜው ማህበረሰቡ ላይ ጥቃት የሚፈጽሙ እርምጃን የወስዱ አካላትን የፌዴራል መከላከያ ሰራዊትና ፌዴራል ፖሊስ በዚሁ የክልሉ ጸረ ሽምቅ ፖሊስ አባላትን ጨምሮ ያው በውጊያም ቢሆን የመደምሰስ ስራዎች በስፋት እየተሰሩ ነው ያሉት፣ በዞኑ ሰባት ወረዳዎች ለበርካታ ነባርና አዳዲስ ሚሊሻዎች ስልጠና እየተሰጠ መሆኑን ገልጸው አላማውም ከህብረተሰቡ ጋር ሆነው ዘላቂ ሰላምን ለማስፈን እንዲሰሩ ነው ብለዋል ኃላፊው። ነገር ግን የትጥቅ ችግር በመኖሩ የስጋት ቀጠናዎች ላይ ትኩረት እንደሚያደርጉ ጠቁመዋል። አቶ መለሰ ነባር ና አዳዲስ ሚሊሻ አባላትን የማሰልጠን ስልጠናና የሳይንሱ ላይ ስልጠና በመስጠት ለሶስት ተከታታይ ቀናት የሚሆን ስልጠና ተጠቅሷል። ይህ ስልጠና በነገራችን ላይ የመጨረሻ አይደለም። በዚህ ጊዜው እንደየነባራዊ ሁኔታ እየታየ አፕዴት የሚደረግ ስልጠና ሆነው ይህ ስልጠና ወስደው ወደ ማህበረሰቦች ተቀላክለው ተቀላቅለው እኩይ ተግባር ያላቸው በሰላሙ ማይቆሙ አካላት ካሉ በጠላት ጎን ሆኖ እንዲካገሉ ለማድረግ ዝግጅት የተደረገ ነው ያለው። ትጥቅን በሚመለከት አሁን በርካታ ሚሊሻ ነው እያሰለጥነን ያለ ነው። የትጥቅ ችግር አለ በክልሉ ላይ ከሞላ ጎደል እኛ ያዝና ወታቻ በተለይ ለጥቃቱ ተጋላጭ ናቸው የሚባሉ አካባቢዎች እና ጎ ች ቀበሌዎችን ለይቀት እነሱን የማስታጠቅና ወደ ስራ ውስጥ የማስገባት ስራ ዝግጅት እየተደረገ ነው ያለው። ትጥቅም በተመለከተ ባለፈው ምክትል ጠቅላይ ሚኒስትሩም እንዳሉት የአካባቢው ማህበረሰብ ራሱን ታጥቆ እንዲከላከል እንደ ሀሳብ ያቀረቡት ነገር ነበርና ና ርዕሰ ብሔሯ ማለትም ፕሬዚዳንቷ ባለፈው ማንም የታጠቀ ኃይል በኢትዮጵያ ከመንግስት ውጭ እንዳይኖር እናደርጋለን ሲሉ ነበር እና ከእሱ ጋር ተያይዞ የሚጣረስ ነገር አይኖረውም አይችልም። በማስታጠቅ አይደለም ዘላቂ ሰላም ማሰን የምችለው፣ ቢ ሊሆን የሚችለው እኛም የተከተልነው ስትራቴጂ ሚሊሻውን በማሰልጠን ሚሊታሪ ትሬኒንግ ከወሰደ በኋላ እሱን የማስታጠቅና ከመንግስት ጸጥታ አካል ጎን ለጎን አጋዥ እንዲሆን ማድረግ ካልሆነ በስተቀር ሲቪልን ሙሉ በሙሉ ማስታጠቃለን ብንል ማስታጠቅ የምንችልበትም አቅም ላይኖር ይችላል። በዘላቂነት ደግሞ ትጭቁ ማስታጠቅ ዘላቂ ሰላም ያመጣል ብሎ ማሰብም ትንሽ ያስቸግራል። አንዳንድ ሰዎች የታጠቁ ነው ለይቶ የማስታጠቁ ሁኔታ አለ ብለው የሚወሩ ወሬዎች አሉ እና ምን ያህል ታማኝ ናቸው? በሚገርቡ ሸንጉል ውስጥ አንድ ዘር ብቻ አይደለም የሚኖረው። የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ያሉበት ክልል ነው። ወደ መተከል ዞን ስትመጣም በተመሳሳይ ዳይቨርሲቲ ያለበት ነው። በርካታ ብሔሮች ብሔረሰቦች ያሉበት አካባቢ እንደሆነ ታሳቢ በማድረግ ብቻ ብናም በሚመለከት የሁሉም ብሔረሰቦችን ትብጥር ባማከለ መልኩ ነው ስልጠና እየወሰዱ ያሉ። ሲታጠቁም በተመሳሳይ ሁኔታ በመንግስት የተለጠኑ ስለሆነ ትብጥሩን በጠበቀ መልኩ ነው የሚታጠቁት ማለት ነው። ባለፉት ሶስት ዓመታት በኢትዮጵያ ከተደረገው ለውጥ በኋላ በመተከል ዞን ውስጥ የሚታየው ያለመረጋጋት ችግር መንስኤን በተመለከተም የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ተከታዩም ብለዋል። እነዚህ ግድያዎች ቀደም ሲል በለውጡ ማግስት ብዙም አን ከለቁ አጋማሽ አካባቢ ነው እነዚህ ችግሮች መስፋት ይተስታሉ። ያለ ስፔሻሊ ደግሞ በመተከል ዞን አካባቢ ባሉ ወረዳዎች፣ በጣም ሰሌክቲቭ በሆኑ ወረዳዎች አንድም ያው እዛ አካባቢ ላይ የውስጥም የውጭን ተልዕኮ ያላት አካላትና ቡድኖች ይኖራሉ ብለን እናስባለን ከዛ ጋር ተያይዘው ቅድሚያ የመዋቅራችን ጥራት በደንብ መፈተሽ አለብን። መዋቅር ሲባል በየደረጃ ያለው እኛ አመራር ከክልል እስከ ታችኛው መዋቅር ድረስ ያለው በአስተሳሰብ፣ በአመለካከት፣ በተግባር ስምሪት ህዝባዊነትን ተላብሰው ትክክለኛ ቁመናን ይዘው ወደ ስራ ከመግባት አንጻር ኃላፊነትን በተገቢ መንገድ ከመውጣት አኳያ ምን ይመስላል የሚለው ነገር የሂስ ግለሂስ ግምገማ መድረኮችን ነው ያካሄድ ነው። ጉድለቶችን አግኝተናል። እነዚ ጉድለቶች አንደኛ አመራሩ የተሰጠውን ኃላፊነት በአግባቡ ሲወጣ አልነበረም። አንዳንድ አካባቢዎች ላይ ችግሮች ሲፈጠሩ የመረጃ ሰዓቱ አጠቃላይ ያን ስትራቴጂ ሆኖ ከመምራት አኳያ የሚታዩ ጉድለቶች ስለሆኑ ፖለቲካዊ እርምጃዎች፣ የህግ ተጠያቂነትም ጭምር ለመውሰድ ጥረት ተደርገዋል። ጥቃት ፈጻሚው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን የተባለ የፖለቲካ ድርጅት ነው ሲሉም ተናግረዋል። አቶ መለሰ የፖለቲካ ድርጅቶች ናቸው ኖርማሊ በክልሉ የሚንቀሳቀሱ በተለይ ደግሞ የጉህዴን ፖለቲካ ፓርቲ ብዙ ህዝቦች ዲሞክራሲያዊ ፓርቲ ንቅናቄ የሚባል አለ። ይሄ ነው በዋናነት ጫካ ውስጥ ወታደር አሰልጥኖ ነው አሁን ላይ ፀረ ሰላም ተልእኮ ማስፈጸሚያ እያደረገ ያለው። ምንድን ነው ልዩ ፍላጎታቸው? ምናልባት መንግስት ከእነሱ ጋር የሚደራደርበት ሁኔታ ሊፈጠር ይችላል። ሰዎቹ ለዛ ዝግጁ ናቸው ወይስ እንዲሁ በፀረ ሰላም ሀይልነት ተፈርጀው ይሄ ሁኔታ የሚቀጥል ይሆናል? በክልሉ መንግስት በዚህ ደረጃ እነዚህ ችግሮችን በተለ ድርድር ለማድረግ ሞክረዋል። የተለያዩ የመደራደሪያ ሀሳቦችን ያቀርባሉ። እነዛን መደራደሪያ ሀሳቦችን ወደ ተግባር አፈጣጠም ሲገባ ተግባራዊ ሆኖ አላገኝናቸውም። ነገር ግን ዛሬም ነገም የክልሉ መንግስት ይህ ደረጃ ያለው የክልሉ አመራርም ቢሆን የሚያቀርቧቸው ሰላምን ሊያሰብኝ የሚችሉ የመደራደሪያ ሀሳቦች ከሆኑ መደራደሪያ ሀሳቦችን ተቀብለን ሰላማዊ ትግል ለማድረግ ዝግጁ ይሆናል። ምንድን ነው እነሱ የሚያቀርቡት የመደራደሪያ ሀሳቦች መደራደሪያ ሀሳቦችን ያቀርቧቸውን እሱም በሂደት ገና ያላለቁ ስለሆኑ ይሄ ነው ማለት የመሰለ ነገር ቢሆን ይመረጣል። በሚቀጥለው መረጃ ማግኘት ትችላለን። በዚህ መደራደሪያ ሀሳቦቹ ላይ መግባባት ከቻለን ነገም ዛሬም ተግባብተን እንሰራለን። ብዙም ዜግን የሚቀርቡ መደራደሪያ ሀሳቦች ይህ ሎጂክ ከሎጂክ የወጡ ስለሆነ እሱን መቀበል ደግሞ የባሰ ችግር ስለሚፈጥር በትክክለኛና ሪያሊቲ ላይ የተመሰረተ መደራደሪያ ሀሳብና መንግስትም፣ ማየት የሚችለው ነገር ነገም ዛሬም በዝግጅት ሀሳቡን ተቀብሎ ለማስተናገድ ዝግጅት ላይ ነው ያለ ነው። በዛ ደረጃም ስራዎች የተሰሩ ያሉ። ተደራድረን ሰላማዊ ትግል እናደርግ የሚሉ ከሆነ ኦኬ፣ መድረኩ ክፍት ነው። ገብተው መታገል ይችላሉ። ከዚህ ከጥፋት ተልእኮ መጣ ነው ማለት ነው። ከዛ ውጭ ከሆነ ደግሞ ያው መንግስት የጀመረው እስከ መጨረሻዊ ማጥራት እና እርምጃ ውስጥ ወይ ማስተካከል ተግባሩ ተጠናክሮ የሚቀጥል በመተከል ዞን ከጥቂት ወራት ወዲህ የተከሰተውን አለመረጋጋት ተከትለው የክልሉ አመራሮችን ጨምሮ እስከ ወረዳ ያሉ አርባ አምስት ሰዎች ከስራ ኃላፊነታቸው እንዲነሱ መደረጉንና ከአስር በላይ የሚሆኑት ደግሞ ኃላፊነታቸውን በአግባቡ ባለመወጣት ተገምግመው እንደታሰሩ ኃላፊው አስታውሰዋል። በጥቃት ፈጻሚነትና ከጥቃቱ ጋር ግንኙነት አላቸው በመባል ተጠርጥረው የታሰሩ ሰዎች ቁጥር አምስት መቶ አራት መድረሱን ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን ለዘገባው እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህንን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ዝግጅታችን አሁንም እንደቀጠለ ነው። በኢትዮጵያ የአንበጣ መንጋን ለመከላከል እስካሁን ከ700 ሺህ በላይ ሄክታር መሬት ላይ ርጭት መደረጉን የግብርና ሚኒስትር አስታወቀ። ይሁንና አሁንም የአንበጣ መንጋ ለመቆጣጠር አስቸጋሪ እንደሆነ ነው። ለዚህም የኬሚካል መርጫ አውሮፕላን እጥረት ዋና መንስኤ መሆኑ ተገልጿል። ይህን ተከትሎ ሁሉም የመንግስት ተቋማት እንዲሁም በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግ ጥሪ ቀርቧል። የግብርና ሚኒስትር ዴታውን ዶክተር ማንደፍሮ ንጉሴን የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሯቸዋል። እንደሚከተለው ተሰናድቷል። በኢትዮጵያ ለአንድ ዓመት በዘለቀው የአንበጣ ወረርሽኝ በደቡብ ኢትዮጵያ እንዲሁም በደቡብና ደቡብ ምስራቅ ኦሮሚያ የነበረውን የአንበጣ መንጋ ማጥፋት ቢቻልም በሀገሪቱ ምስራቃዊ ክፍል ማለትም በምስራቅ አማራ፣ ምስራቅ ኦሮሚያ፣ ደቡብ ትግራይ፣ በአፋር፣ በሶማሌ ክልልና በድሬዳዋ አስተዳደር አሁንም ከፍተኛ ጥፋት እየደረሰ መሆኑን የግብርና ሚኒስትር ዴታው ዶክተር ማንደፍሮ ንጉሴ በተለይ ለቤዊ አስታውቀዋል። እስካሁን ድረስ የአንበጣ መጋውን ለማጥፋት 700 ሺህ ሄክታር መሬት ላይ ርጭት መካሄዱን ነው ዶክተር ማንደፍሬ ያስታወቁት። ርጭቱን በሰው ኃይል በአውሮፕላንና በተሽከርካሪዎች እየተካሄደ ነው ብለዋል። የመከላከል ስራው እንግዲህ በሰውም ተሽከርካሪ ላይ በተገጠመ ራይዝ መርጫም በአውሮፕላንም እየተረጨ ነው። ችግሩ ያለው እንግዲህ እነዚህ አምስት ክልሎች እና አንድ የከተማ መስተዳደር ድሬዳዋን ጨምሮ እነዚህ ላይ አንድ መቶ ሀያ ሰባት ተሽከርካሪዎች ናቸው የተሰማሩት። በእግረኛ ደረጃም በየክልሉ በየቀኑ የተለያየ ቁጥር ሰው ነው የሚሰማራ። በጣም ብዙ ምን ማለት ነው? ተሽከርካሪ ሊገባ የማይችል ቦታ ላይ በሰው ኃይል ለአውሮፕላንም ለተሽከርካሪም በማያመች ቦታ ላይ እንደዛ እያደረግን እየሰራን ነው ያለ ነው። ያም በጣም እንገመ በመከላከል ረገድ ቁልፍ ሚና የሚጫወቱት አውሮፕላኖችም በውስጥ ደረጃ እየተሳተፉ መሆናቸውን ዶክተር ማንደፍሮ አስታውቀዋል። አሁን አምስት አሉ። አውሮፕላን ሁለቱ ሁለቱ ቅኝት ይሰራሉ፣ ሶስቱ ደግሞ የሚረጩ ናቸው። ግን በተጨማሪ ገና በጣም ያስፈልገናል። እሱን ነው ለማግኘት ጥረት እያደረግን ያለ ነው። ኢንተርናሽናል ማርኬት ላይም ብዙ የሉም። እሱ ነው እንደ ትልቅ አስጊ ነው ወይም ደግሞ አስቸጋሪ ነው ብለን የምንገምተው። ርጭት አውሮፕላን ማግኘትን ነው እስከ ዛሬ ዋለት ድረስ 550 ሄክታር መሬት በአንበጣ መንጋ መጠቃቱን ይፋ ያደረጉት ዶክተር ማንደፍሮ ግንባር ቀደሞቹ ተጠቂዎች አፋር አማራ ና ኦሮሚያ ክልሎች ናቸው ብለዋል የሀገሪቱ የኬሚካል መርጫ አውሮፕላን አጠቃቀም አቅም ጥሩ ቢሆን ኖሮ የጉዳት መጠኑን መቀነስ ይቻል እንደነበር ይገልጻሉ ለመጪዎቹ ሶስት ወራት ችግሩ ቀጣይነት ይኖረዋል የሚሉት ዶክተር ማንደፍሮ በበረራ ወደ ሀገሪቱ ውስጥ የሚገባው የአንበጣ መንጋ እንቁላል ከመጣሉ በፊት ለማጥፋት አውሮፕላንም፣ ሰው አልባ በራሪ ድሮንም፣ ሄሊኮፕተርም በመግዛትና በመከራየት የሚችሉትን ሁሉ እንደሚያደርጉ አስታውቀዋል። በዚህ ሂደት ከግብርና ሚኒስቴር እና የክልል ግብርና ቢሮዎች ባሻገር ከሌሎች ኢትዮጵያውያንም ብዙ ይጠበቃል ይላሉ። የአንድ ሴክተር ስራ ነው ተብሎ እንዳይታይ ይፈልጋለሁ። የግብርና ስራ ብቻ አይደለም። የእያንዳንዱን ሰው ቤት ያንኳኳል፣ ይሄ አሁን ያለንበት ሲትዌሽን እየባሰበት ከሄደ። ስለዚህ ሁሉም ሰው ባለበት ቦታ ላይ አስተዋጽኦ ማበርከት አለበት ለዚህ ወረርሽኝ መከላከል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።

fabulous የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻወት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ሰው ይመኛል መቼም በድሜ I saw in and me you.